ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፈላጊ አስፈላጊ ቀን ያረጋል እንዴ የቅርብ ያለ ወደ ኋላ ልመልስሽ ጥቂት ወደ ኋላ ስል ወደ ነጠላ ዜማዎች እናነይና አበባዬ የተሰኙ ዜማዎችሽ በሶሻል ሚዲያ ቫይራል ከሚባሉ ዘፈኖች መሀል ናቸው ምን ትይናለሽ ስለነሱ ምናልባትም እንግዲህ አምስት ያክል ነጠላ ዜማዎች እንደሰራሽ ቀደም ሲል ጠቆም አድርገሽ ነበረ እነሱንም እንደ ርዕስ አስተዋውቅሽን በተለየ ሁኔታ ደግሞ እናናይ ከፍ ብሎ የወጣ ስራ ይመስለኛል። እና እስኪ ስለ ነጠላ ዜማዎችሽ ንገሪኝ። ነጠላ ስራዎች ደግሞ ከህዝቡ ጋር ያገናኘኝ ያውም እዚያ ትች ነው የሚለው፣ ነገሮችን ትችላለች እንዲል እና ሰው ዘንድ ያለኝን ነገር ከፍ እንዲያደርግ አድርገዋል ብዬ አስባለሁ። በነጠላ ስራዎች ናቸው። ሰውን በደንብ ካሳመንኩ በኋላ ያው፣ ማሳመን ላይ ጠበቅብ ይችላል። ግን እኔ ጋ ለየት የሚያደርገው በጣም ብዙ ትችቶች ስለነበሩ ትችላለች ብሎ የሚያምነውም ሰው በጣም ከሚያከብረ ሰው የሚደርሰው ጽሁፍን ሲያይ እውነቱ ነው አችልም ማለት ነው የሚል ውስጥ ስለሚገቡ እነሱን ለማሳመን በጣም ቀላል ያደረጉልኝ ነጠላ ዜሞች ናቸው። መጀመሪያ የዛራ ወቅታዊ ጥለኛ ነው በአሪፍ ሁኔታ ተሰምቶልኝ ከሰው ጋር በደንብ እንድገናኝ ና በደንብ ሰውን እንዳሳምን ሰው ጆሮም ላይ አሪፍ ነገር እንዲኖረኝ አድርጓል። በመቀጠል የሰራውት ደግሞ ጥፍታ ለኝ የተሰኘው ነው እሱ ደግሞ በጣም ከሰው ጋር በደንብ እንድግባባ የምሽት ስራዎች ላይ ደግሞ በጣም ብዙ ቦታ ላይ እንድጋበዝ ትልቅ አስተዋጽኦ ያደረገ ነጠላ ዜማ ነው። ኩርፊያ ደግሞ ስሎ ስራ ቢሆንም ግን በጣም በሰዎች በማይጠብቁ መልኩ የመጣውበት ከሚኪ ጃኖ ጋር በደንብ አብረን የሰራንበት ቅንብሩ ላይ ማለት ነው። ሶስተኛና አረተኛ አንተ እንዳልከው አበበይ እና እናኔ ነው። አበበይ ለሰርግ ጊዜ የሚዘፈን ነው። አስፔሻሌ ልጆች በጣም ይወዱታል። እና እኔ ደግሞ ያው ሁሉንም ከትንሽ እስከ አዋቂ በደንብ የተወደደልኝ ስራ ነው። እነዚህ ስራዎች ደግሞ በደንብ እኔን በራሴ እንድቆምና ለአልበም እንድበቃ ያደረጉኝ ስራዎች ስለሆኑ በጣም መወዳቸው ስራዎች ናቸው። ታይ ደስታ እንዴት እንዳረገኝ እንዴት እንዳረገኝ እንዴት እንዳረገኝ ያሁን በዛሬው

ቬሮኒካ በጣም ከምትታወቅበት ነገር መሀል አንዱ መድረክ ቁጥጥሯ ነው መድረክ ላይ ብዙዎች ስትዘፍን ደስ ይላቸዋል ቀደም ሲል አንችም እንዳልሽው ብዙ ክለቦችም ሰርተሻል የተለያዩ ኮንሰርቶችም ላይ ሰርተሻል የዛ ምንጩ ምንድን ነው ላይቭ በጣም ነው ምወደው። ላይቭ መስራት ወዳለው። ከስቱዲዮ ይልቅ ሪል ድምጽ ሳይነካካ አቅም የሚታይበት ስለሆነ ብዙ ሰዎች የስቱዲዮ እኔ በጣም እንደውም ከስቱዲዮ ይልቅ ላይቭ ላይ ነው በደንብ መጫወቱ አቅም ያለኝ። ምክንያቱም በጣም ደስ ይለኛል። በቃ ላይቭ ነው የምጫወተው። ስሜቶች እንደፈለግኩ ገልጻለሁ። ከሰው ጋር እንችርት አደርጋለሁ። ዘፈነች ወረደች ሳይሆን ከሰው ጋር በደንብ ኮሚኒኬት እያደረግኩኝ ሰውም ደስ ብሉት እኔም ብሎ አክብሮ እስከመጡ ድረስ ደስ ብሏቸው እንዲሄዱ ከመፈለግ አንጻር ነው። ይህም ደግሞ በጣም ብዙ ጊዜ ያው እኔ በምሰራባቸው ሰዓቶች በጣም ያለ እድሜያቸው ማለት የሚመጡ ነበሩ። ምክንያቱም እዛ ጋር እኛ የምናስተላልፈው መጥፎ ነገር አይደለም ለህፃናቶች ምዊ ይሄ ነገር ባይታይ የሚያስብልም አይደለም። ሳቅ፣ ጨዋታ፣ ደስታ ስለሆነ እናቶች ልጆቻቸው ምናምን ይዘውላም የሚመጡበት አጋጣሚዎች አሉ። ስፔሻሊ የሚባል ቤት አለ እሱ ትንሽ በጊዜ የሚጀምር ቤት ነው እና ትላልቅ ደግሞ በእድሜያቸው በጣም ከፍ ያሉ ማልጠብቃቸው ለምሳሌ አሜሪካ የነበረኝ ስራ ላይ ነጠላ ነጠላ አድርገው ተሸፋፍ ነው የሚመጡ ነበረ። ሰው እንዲ ምን ሊያደርጉ እዚህ ተገኙ እንዳይባሉ ፊታቸውን ሸፍነው ግን እኔ ለማየት ከመጓጓት የተነሳ እኔን ሰፖርት ለማድረግ የሚገኙ ነበሩና ይሄ የሚያሳየው ላይቭ ላይ በጣም ከስቱዲዮ ከዘፈኑ ይልቅ ላይቭ ላይ ያለኝ ብቃት አለልም እ እሱ ሰው ነው የሚመሰክረው። ግን በቃ ከሰው ጋር ያለኝ ኮሚኒኬሽን ብለው ቀላል ነው። መልካም እንግዲህ መቼስ ወደ አዲስ አመት የተጠጋን አይደለ? እናነይ ላይ የተለያዩ ለአደይ የቀረቡ አዲስ አመት አዲስ አመት የሚሸቱ ሲኖችን እያየሁኝ ነበረ፣ ስዕሎችን ወይም ደግሞ ምስሎችን እያየሁኝ ነበረ እና አሁን ጳጉሜ ነው። ወደ አዲስ አመት ተጠግተናል እና ቬሮኒካ ጋሻዳነ እንደው ያኔ ልጅ እያለሽ ይፈቀድ ነበር ወይ? አበባየሆሽ እንድትይ ጨፍረሽ ቤት እንድትገቢ ፈቅድ ነበር ወይ? ከዚህ ጋር አገናኝቼ ደግሞ እንዲሁም ማትረሺው ሽልማት ያን የተሸለምሽው ምን ነበረ? ምን ያህል ነበረ? ያው እንግዲህ መቼስ በየቤቱ ወይ ስዕል ይዘን ሄደናል፣ ወይ ደግሞ አበብላችኋል። እኛ ወንዶች ደግሞ በራሳችን እየውሃ ብለናል። እና እንዴት ነበረ? አይ እሱም በጣም የሚፈቅድልን እሱም በደስታ ነው። ማረሰው ሽልማት እኔ እኔ ገንዘብ ሰብሳቢ ነበርኩ። ማስታወሻው ገንዘብ ሰብሳቢ እንደነበርኩ ቀልቶሳል። አረ፣ በጭራሽ። በጣም ታማኝ ስለነበርኩ እኔ ነበርኩ ገንዘብ ይዘው። እንዲሁም ሆነ ጊዜ በጣም ማጨብጨብ ስለምፈልግ፣ ወይ መዝፈን ስለምፈልግ በዚህም ደም ትንሽ እንጣላ ነበረ። አይ፣ አይቻልም። እኛ ነው ምንዘፍ ነው ይላል። አንቺ ብሩን ቁጠሪ ምናምን ነበር መባል ከዛንቺስ ነበር ሰፈሪና ናሪያ ታች ድረስ እየወረድን እስከ አራት ኪሎ ደግሞ ተደብቀን እንሄድ አበባዮሽን እንጨፍር ነበረ። እና እንደውም የሆነ ሰዓት ላይ ኮንዶሚኒየም ከገባን በኋላ ድሮ የነበረው ወግ እየጠፋ ሲመጣ በቃ አባቴ በቃ ችግር የለም በየሰዓቱ እየመጣችሁ እኔ ጋር ጨፍሩ እያለን፣ ሰዓት ተይዞልን ልክ ሰዓቱ ሲደርስ እንጨፍራለን፣ ብር ይሰጠናል። ያው ኮንዶሚኒየም ስትኖር ያው ባረዛግተ መኖር ስለምንጀምር ገዛም ነበር እና አይሱ ላይ እንዲያውም አሪፍ ነበር። በጣም ደስ ይላል። አዲስ ዓመትን አንስተናል። አንቺ ያለፈውን ሁለት ሺህ አስራ ስድስት ሎገን ሁሉ ደራሽ ሆነሽ በጎነትሽን ያሳየሽበት አመት ነው። ሁለት ሺህ አስራ ስድስትን በእኔ እምነት በስኬት እንዳጠናቀቅሽ ይሰማኛል። ሁለት ሺህ አስራ ሰባት እየመጣ ነው። እቅድሽ ምንድን ነው? ለሀገር ሎገን፣ ለዘመድስ እንኳን አድርሳችሁ የምትዩ የምትመኘው ነገር አለ ወይ? ይህን ጥያቄ ልጠይቅሽ። ሁለት ሺህ አስራ ስድስት ለኔ የኔ ነች የኔ ነበረች በጣም አሪፍ ያደግኩበት በኢኮኖሚም፣ በአስተሳሰብም፣ በስራም በብዙ ነገሮች ያደግኩበት አመት ነው ብዬ አስባለሁ። መጪው ደግሞ እንግዲህ ከእግዚአብሔር ጋር አሪፍ እንደሚሆን ተስፋ አደርጋለሁ። አልበም የሚለቀኩበት ይህ አመት ስለነበረ ቀጣይ አመት ደግሞ ሁሉም ሀገር እየዞርኩኝ አልበሜን የወደዱልኝ ቤተሰቦቼ ጋር የተገናኘን ቆንጆ ጊዜ የምናሳልፍበት አመት ያደርግልኝ። ሌሎችም አዳዲስ ነገሮች ይኖራሉ፣ ከነሱ ጋር እንገናኛለን። እኔ በጣም ነው የማመሰግነው፣ ለሰጠሽን ሰዓት፣ ለነበረን ቆይታ እጅግ ነው ደስ ያለኝ። አንቺ ባገኘሽው አጋጣሚ ይህንን ማለት ይኖርብኛል ብለሽ የምትዩ ካለ እድሉን ልስጥሽ። ያው ሁላችንም ሰላም የምንሆንበት ቀጣይ አመት ዘር ቀለም ማንለያይበት አንድ የሚያረገን አመት ሁሉም ነገር ገብቶን ተገልጦልን እንደማያወጣ ሁሉም ነገር ገብቶን አንድ የምንሆንበት ይቅር የምንባባልበት በተለይ በጣም ይቅር የምንባባልበት አመት ያድርግልን። ሁላችንም ሁሉም ነገር የሚጀምረው እንዳዲስ ይቅር መባባል ስንጀምር ነው እና ያለፈውን ሁሉ ረስተን ባጠፋ ነውም ባላጠፋ ነውም ስህተቶች ሰርተንም ሊሆን ይችላል እንደ ሀገርም እንደ ብዙ እና እሱም በሙሉ ይቅርታ ተባብለን ቂም የሚባለው ነገር ረስተን አንድ የምንሆንበት የማንደዋወል ሰዎች የምንደዋወልበት ያው በዚህ በተለይ ባለፉት ዓመታቶች የነበሩ እንትኖች በጣም ብዙ ከብዙ ጓደኞቻችን ጋር የተራራቅንበት ባለመግባባት አስተሳሰብ ምክንያትና ይሄ ሁሉ ቀርቶ ይቅር ተባብለን አንድ የምንሆንበት አመት ያድርግልን። እንኳን አደረሳችሁ። እናንተም እዚህ ስለጋበዛችሁኝ ከልብ ያመሰግናለሁ። እዚህ አልበም ላይ እኔም በተወለድኩ ያው አሁን እስካለሁበት ድረስ ትንሽም ብትሆን አሸራችሁን የጣላችሁብኝ ቤተሰቦቼ፣ ጓደኞቼ የስራ ባልደረቦች፣ የኢትዮጵያ መላ ሕዝብ እግዚአብሔር ያክብርልኝ እንኳን አደረሳችሁ ማለት ፈለግ። በጣም በጣም ነው የምናመሰግነው። በኤስቢኤስ ራዲዮ አድማጮች ስም እጅግ አድርገን እናመሰግናለን። ቬሮኒካ አዳነ፣ መጪው አዲስ ዓመት እጅግ የስኬት እጅግ የጤና እንዲሆንልሽ እንመኝልሻለን። መልካም ጊዜ። በአዲስ ስራ ደግሞ ድጋሚ የምንገናኝ ያድርገን። መልካም ጊዜ ይሆንልሽ። መልካም በዓል። እሺ፣ ቲንክ አመሰግናለሁ። እግዚአብሔር ያክብርልኝ። Saboda dalilai na anayi badai, da ba fi ju wailu baltara